ጀርመን ውስጥ የሚኖሩ የቱርክ ዜጎች መንፈሳቸው ከሀገራቸው ጋር እጅግ የተቆራኘ ነው። ስልጣን ላይ ለሚገኙት ፕሬዚደንት ሬሴፕ ጠይብ ኤርዶሃንም ለየት ያለ ስሜትና ድጋፍ ያሳያሉ። በጀርመን የቱርክ ማህበረሰብ ሊቀመንበር ጎካይ ሶፎጉሉ፣ በሀገራቸው የሚታየው ምንም ይሁን ምን እዚህ የሚገኘው የቱርክ ዜጋ ኤርዶሃንን ለመደገፍ የሚንቀሳቀስበት ዋና ምክንያት ከማንነት ክብር ጋር ይገናኛል ይላሉ። ምክንያቱም በኤርዶሃን ውስጥ የጠፋ ክብራቸውን የሚመልስ ማንነት አይተዋል። ፊት ለፊት ቆሞ የት ድረስ እንደሚሄድ የሚያሳይ መሪ፣ የበታችነት ስሜቶች ሁሉ የሚያስወግድ ሰው። ጀርመን ውስጥ ወደ 1.4 ሚሊዮን የሚጠጉ የቱርክ እንዲሁም የቱርክና የጀርመን ጥምር ዜግነት ያላቸው ትውልደ ቱርክ ይኖራሉ። እነዚህ የቱርክ ዜጎች በመጪው ሚያዝያ ሊካሄድ በታቀደው ህዝበ ውሳኔ እንዲሳተፉ የቱርክ መንግስት አጥብቆ ይፈልጋል። ምክንያቱም ጀርመንም ቢኖሩ ቱርክ ውስጥ በሚካሄደው ምርጫ ባላቸው ከፍተኛ ተሳትፎ ምክንያት ቱርክ ውስጥ ካለው ዜጋ በበለጠ ለኤርዶካን ወግ አጥባቂ እስልምና አካሄድ የላቀ ድጋፍ እንደሚሰጡ ይታመናል። ለዚህ ደግሞ ዋናው ምክንያት የበታችነት እንዳይሰማቸው ከሚያደርግ ስሜት ጋር የተያያዘ መሆኑን ነው በጀርመን የቱርክ ማህበረሰብ ሊቀመንበር የሚናገሩት። ይህ ማብራራት የሚያዳግት ከስሜት ጋር የተያያዘ ጉዳይ ነው። ኤርዶሃን የሚፈጥሩት ስሜት አንድ ሰው የጥንካሬ የትልቅነትና ኃይል እንዲሰማው ያደርጋል። ይህን ለማስረዳት ያስቸግራል። ኤርዶሃንን እስከ ሞት ድረስ ከሚወዱ ሰዎች ጋርም ሳዋራ። ከምዕራባውያን ፖለቲከኞች ጋር ሲነጋገር አያጎበድድም ከማለት ሌላ ከሱ ያገኙትን አዎንታዊ ነገር ሊያስረዱኝ አይችሉ። እናም ያንን ነው የምንፈልገው። በቱርክ የታሰበው የህገ መንግስት ማሻሻያ ይደረግ ወይም አይደረግ በሚለው ህዝበ ውሳኔ በጀርመን የሚኖሩ የቱርክ ዜጎችም እንዲሳተፉበት ለማድረግ በኮሎኝ፣ ሃምቡርግና ጋግናው የተዘጋጁ የቅስቀሳ መድረኮች መቀነስ ወይም መስተጓጎል እዚህ የሚኖሩትን አብዛኞቹን የቱርክ ዜጎች አስቆጥቷል። በተቃራኒው በትውልድ አገራቸው የመናገርና ሀሳብን በነጻነት የመግለጽ መብት እጅግ ተገድቧል ይባላል። ተቺዎች የኤርዶሃንን ደጋፊዎች በሀገራቸው መንግስት አስተዳደር የተገደቡትን ዴሞክራሲያዊ መብቶች እዚህ ጀርመን ባለው አጋጣሚ ተጠቅመው ለማጣጣም ይሞክራሉ በሚል ይወቅሳሉ። ኮጋይ ሶፎጉሉ ይህን ተቃርኖ ማብራራት እንደሚያዳግት አልሸሸጉም። ይህን ተቃርኖ ማብራራት ያስቸግራል፣ ምክንያታዊ አይደለም። አዳራሽ ባለመፈቀዱ ምክንያት ለመከለያ የተዘጋጀው አጥር ድረስ ሄደው ጮኸዋል። በሌላ በኩል ቱርክ ውስጥ ተቃዋሚዎች ህገ መንግስቱ እንኳን ሳይለወጥ መንቀሳቀስ እንዳልቻሉና የመሰብሰብ እንኳን ነጻነት እንደሌላቸው እያሉ በዚያ ላይ ግን ተቃውሞ አይሰሙም። ይህን የተመሳቀለ አቋም ማንም ሊያብራራ አይችልም። ብዙዎች የቱርክ ዜጎች በጎርጎሮሳዊ 1960ና 70ዎቹ ዓ.ም ነው በተጋባዥ ሰራተኝነት ወደ ጀርመን የመጡት። በወግ አጥባቂነት በሃይማኖተኝነትና በወገንተኝነት የሚፈረጁት ቱርኮች በአንጻራዊነት ለቀቅ ያለ በሚባለው የጀርመን ህብረተሰብ ውስጥ የራሳቸውን ደሴት ፈጥረው ትውልድ እየተኩ ይኖራሉ። ከአናቶሊያ የመጡት የቀድሞዎቹ የቱርክ ፈላሲያን በኤርዶሃን ጥብቅ ወዳጅነት ይታወቃሉ። ወጣቱ ትውልዳቸውም ተወልዶ ካደገበት ከጀርመኑ ማህበረሰብ ወጣ ብሎ የኤርዶሃን አድናቂ ነው። ታላት ካምራን በማንሃይም የማህበረሰቡ ውህደትና በሃይማኖቶች መካከል ውይይት የሚያካሂደው ተቋም ኃላፊ ናቸው። ቱርኮች ኤርዶካንን ከሀገራቸው ነጥለው እንደማይመለከቱ ነው የሚያስረዱት። ጀርመን ውስጥ የሚኖሩ የጀርመን ቱርኮች ከሀገራቸው ጋር ጠንካራ ትስስር አላቸው። ኤርዶሃን ከስነ ልቦና አኳያ ቱርክን ይወክላሉ። አብዛኞቹ ቱርካውያን ከባህላቸው ጋር የተቆራኙ ናቸው። ኤርዶሃን ደግሞ የአናቶሊን ባህል ያንጸባርቃሉ። በሀገርና ቱርክ ምክንያትም ከኤርዶሃን ጋር ተሳስረዋል። በዚህም ምክንያት ኤርዶሃን ላይ የሚሰነዘር ጥቃት ቱርክ ላይ እንደተደረገ ነው የሚወስዱት። ይህ ፈተና ነው አሁን ጀርመናውያን ቱርኮች የገጠመን። የኤርዶሃን ፓርቲ ኤኬፒ ላለፉት አስራ አምስት ዓመታት ቱርክን እየመራ ይገኛል። ተንታኞች እንደሚሉት ኤርዶሃንም በሀገሪቱ የፖለቲካ መረጋጋትና የኢኮኖሚ እድገትን በማምጣት በአብዛኛው ዜጋ ዘንድ በአዎንታ የሚታዩ ፕሬዝደንት ሆነዋል።